The Voice of America የምስራቅ ኢትዮጵያ አጎራባች ክልሎች የአንበጣ መንጋ ወረርሽኝን በጋራ ተቀናጅተው መከላከል እንዳለባቸው ተጠቆመ። የግብርና ሚኒስትሩ አቶ ዑመር ሁሴን የሶማሌ ክልልን የምስራቅና ምዕራብ ኦሮሚያን እንዲሁም የድሬዳዋ አስተዳደር አመራሮችን ሰብስበው የአንበጣ መንጋውን በጋራ መከላከል በሚቻልበት ሁኔታ ላይ ምክክር አድርገዋል ይላል አዲስ ጀኮል ከድሬዳዋ በላከው ዘገባ ሄድ መለስ እያለ ከአንድ ዓመት በላይ የቆየው የአንበጣ ወረርሽኝ ከፍተኛ ጥፋት እያስከተለ ነው። በምስራቅ ኢትዮጵያ በአንበጣ የደረሰው ውድመት በትላንትናው ዕለት ተዘዋውሮ የጎበኙት የግብርና ሚኒስትሩ በዛሬው ዕለት የምስራቅ ኢትዮጵያ አጎራባች ክልሎች አመራሮችን ሰብስበው አወያይተዋል። አንበጣ ድንበር ዘል ችግር ስለሆነ ክልል ከክልል ብቻ ሳይሆን ኢትዮጵያ ከጎረቤት ሀገራት ጋርም ተቀናጅታ ልትከላከለው የሚገባ ነው ብለዋል አቶ ዑመር። አንበጣ ድንበር የለውም። ስለዚህ ቀጠናዊ ትብብሩ አሁን አንበጣውን አይነት ስህተት ለመፍታት ትልቅ የቅንጅት ስራ መስራት እንዳለበት ስላሰብን ነው። ይሄኛውን አደረጃጀት የፈጠን ነው። በዚህ ብቻ አይደለም። ከቻል ኢትዮጵያ ከሶማሌላንድ ጋር፣ ኢትዮጵያ ከፑንትላንድ ጋር፣ ሌሎች የሚመጣባቸውን ከየመን ጋር ያላትን የማጠናከር ስራ በጣም ወሳኝ ነው። ምክንያቱም አገር ውስጥ ከገባ በኋላ በጣም ይረብሻል። ሳይኮሎጂካሊ አርሶአደሩ ላይ የሚያደርሰው ነገር ትልቅ ነው። ስለዚህ የችግሩን ስፋት ሊቀንስ ይችላል። የጋራ አመራር ይሰጣል። አንዱ ጋር ያለው ችግር ሌላው ጋር አንዱ ጋር ያለው ጥሩ ልምድ ሌላው ጋር ሼር ለማድረግ ይረዳል። እንደ አጠቃላይ ደግሞ ያሰብነውን ግብ ባጠረ ጊዜ እንድናመጣ ይረዳል። አደረጃጀቱ ያ ባለሙያዎች መድበናል። እዚህ አመራሮችም አሉ። ውጤቱን እያየን እንሄዳለን። የምስራቅ ኢትዮጵያን በጣ ወረርሽኝ ቀላል የማይባል ጉዳት እንዳስከተለ ነው ተሳታፊዎች የሚናገሩት አቶ ሁሴን ፈይሶ የምስራቅ ሐረርጌ ዞን አስተዳዳሪ። እስካሁን ድረስ ወደ 12 ወረዳ ደርሷል። 13 ቀበሌ ላይ ነው ጉዳት ያደረሰው 83 ሺህ ሄክታር አካባቢ ላይ ነው ችግሩን ከፋ ያደረገው። በዚህ ላይ በመጀመሪያ ደረጃ ህዝቡን እያሳተፍ ነው፣ በባህላዊ መንገድ የሚከላከል ሁኔታ እየፈጠረ ነው። ሁለተኛ በክልልና በፌዴራል ድጋፍ የሚደረጉ ሁኔታዎች አሉ፣ በመኪና በላሚ ማቴሪያሎች። አንበጣው ከአምና የበለጠ በጣም አደገኛ ሁኔታ ስለሆነ ከህብረተሰቡና ከአካባቢው ሁኔታ በላይ ስለሆነ አየር ወይም አውሮፕላን አስፈልገዋል። ስለዚህ የዛ ጋፕ ትንሽ ነበር። አሁን ያሉሁት ሁለትና ሶስት ቀናት እየሄዱበት ነው እንከላከላለን ብዬ የምናስበው። ስለዚህ የመጣው ግን በጣም አደገኛ ና የከፋ ነው ከአምና ማለት ይቻላል። እንደ ክልል ሲታይም ኦሮሚያ ከአማራ ክልል ቀጥሎ ያንበጣ ወረርሽኝ የጥቃት ሰለባ እንደሆነ ነው በክልሉ የእጽዋት ጥበቃ ዳይሬክተር አቶ ደጀኔርጳ የሚናገሩት። አጠቃላይ እንግዲህ ጉዳት ደርሰዋል። አሁን እዚህ እንደሰማ ነው፣ ከሽክሮፕ ወይም እሱን ልተኩ የሚችሉ ክሮፖችን የመተካት ስራ ይሰራል። ከዚህ የበለጠ ጉዳት እንዳይደርስ ደግሞ ህዝቡን የማንቀሳቀስ ሎጂስቲኮችን፣ ችግሩ ወዳለበት ቦታ የማቅረብ የሰው ሀይልንም የማጠናከር ስራ እየተሰራ ነው ያለው። ከሁሉ የበለጠ የዚህ ሁለቱ አራርጌ የመሬት አቀማመጥ ከባድ እና አስቸጋሪ ስለነበር ለነዚህ በመኪና ላይ በምጫኑት ማሽኖች ለመምታት አስቸጋሪ ስለነበር አሁን ሄሊኮፕተርና እንዲሁም መደበኛው ፕሌን አሁን መምታት ጀምሯል። ያንን እንግዲህ አጠናቅለት በቀጠል አንበጣው ያለበትን ቦታ ጂፒኤስ ወይም እነዚህ ኮኦርዲኔሽኖችን በተከታታይ ወስደን ከሰራንና ከሰጠን አሁን ያለውን የአንበጣ መንጋ በደንብ መቀነስ ይቻላል። በሀገር አቀፍ ደረጃ መቶ ሰማኒያ አንድ ሺህ ሄክታር መሬቱ በአንበጣ በመወረር የአማራ ክልል ቀዳሚ ተጎጂ ሲሆን መቶ ሃምሳ አምስት ሺህ ሄክታር መሬቱ የተወረረበት የኦሮሚያ ክልል ደግሞ ሁለተኛው ነው። በተቀራራቢ ቁጥር የአፋር ክልል ሶስተኛ ደረጃ ላይ ሲገኝ ድሬዳዋና ትግራይ ደግሞ እያንዳንዳቸው ሁለት ሺህ ሄክታር መሬታቸው በአንበጣ በመወረር በአነስተኛ ደረጃ የተጠቁ አካባቢዎች መሆናቸውን ከግብርና ሚኒስቴርና ከኦሮሚያ ክልል ግብርና ቢሮ ያገኘነው መረጃ ያመለክታል። ይሁንና ወረርሽኙን በመከላከል ረገድ ሁሉም ክልሎች ተመሳሳይ አፈጻጸም እያሳዩ አይደለም ሲሉ ሚኒስትሩ ተችተዋል። የአንበጣ ወረርሽኙን ለመከላከል ቀጠናዊ ትስስሩ አስፈላጊ ነው የሚሉት አቶ ኡመር ለዚህም በፌዴራል ደረጃ ድሬዳዋና ኮምቦልቻን ማዕከል ያደረገ ስራ እንደሚሰራ ነው ያመለከቱት። የማዕከል ማደራጀት በተለይ ሁለት ቦታዎች ላይ አሁን ለምስራቁ ድሬዳዋ ላይ ማድረግ እንዳለብን። ይሄ ጊዜ ወሰደ። ለአመታት ሲነገር ነበር። አሁን ነው ያቋቋም ነው፣ ይሄም ማዕከል ሁለተኛውን ደግሞ ገባ ሲል ትግራይ ለአፋርና ፓርትሊ ለአማራ ክልል ሊያገለግል የሚችል ኮምቦልቻ ላይ ቤዝ ፈጥረናል። አሁን እነኚህ ቤዞች ማደግ አለባቸው። በሚፈለገው ነገር መሟላት አለባቸው። ይሄ ቀድሞ ቢደረግ ኖሮ የዛሬው ችግር ይቀንስ ነበር። እስካሁን ድረስ የአንበጣ ወረርሽኙን ለመከላከል አስፈላጊ የሆነ ሁሉ ለክልሎች አቅርበናል የሚሉት የግብርና ሚኒስትሩ በጥረትነት የሚነሳው የኬሚካል መርጫ አውሮፕላን ብቻ ነው ብለዋል። ይህንንም ለመቅረፍ ሄሊኮፕተሮችና አውሮፕላኖች መምጣት እንደጀመሩ ገልጸው፣ ወደፊት ግን የፌዴራል መንግስትም ሆነ ክልሎች የየራሳቸው የኬሚካል መርጫ አውሮፕላን እንዲኖራቸው እንደሚሰሩ አስታውቀዋል። የግብርና ሚኒስትር የአንበጣ ወረርሽኙን በእንቁላል ደረጃ ያለ ከመፈልፈሉ በፊት የመከላከል እርምጃ ባለመውሰዱ ለአሁኑ ጥቃት አጋልጦናል የሚለውን የአንዳንዶች ወቀሳ በተመለከተ ከቪኤ ለቀረበላቸው ጥያቄ አቶ ኡመር አንበጣው ከመፈልፈሉ በፊትም አቅማችን የፈቀደውን የመከላከል ስራ ስንሰራ ነበር ብለዋል። አብዛኛዎቹ እንዳያችሁት የበረሃ ቦታዎች ላይ አክሰሰብል የሆኑት ላይ በደንብ እየተሄደ እየተሰራ ነው ያለው። ነገር ግን ሁሉ ቦታ አክሰሰብል አይደለም። አንዳንዱ ቦታ በፕሌን እንጂ በመኪና እንኳን የማደርስበት ተራራማ የሆነ ቦታ አለ። እዛ ቦታ ላይ አክሰስ ያገኛል አርፎ እንቁላል ለመጣል ማለት ነው። በአሁኑ ሰዓት በምስራቅ ኢትዮጵያ የሚገኙ የአንበጣ መንጋ ሀገር ውስጥ የተፈለፈለ ሳይሆን ከአጎራባች ሀገራት የመጣ እንደሆነ የግብርና ሚኒስቴር መረጃ ያመለክታል። የኢትዮጵያን ድንበር አልፎ ከገባው አስራ ሁለት የአንበጣ መንጋ አምስቱ መመለስ እንደተቻለ የሚናገሩት አቶ ኡመር፣ አሁን በየቦታው የሚታየው ከአቅም በላይ ሆኖ አልፎ የገባው ሰባቱ መንጋ ከቦታ ቦታ እየተዘዋወረ ነው ብለዋል። ለዚህ መፍትሄውም በሰው፣ በተሽከርካሪ፣ በድሮን በአውሮፕላንና በሄሊኮፕተር ኬሚካል በመርጨት መንጋውን ማጥፋት ነው ብለዋል። በቀጣይም ከየመን በኩል የሚመጣ ሌላ መንጋ እንደሚኖር ይጠበቃል የሚሉት ሚኒስትሩ፣ በተለይ በበረራ የመከላከል አቅምን በማሳደግ እዚያው ለማስቀረት ጥረት እንደሚደረግ ገልጸዋል። ያንበጣ ወረርሽኙ በዘንድሮ የምርት ዘመን ከጠቅላላ ሀገራዊ የህል ምርቱ አራት በመቶ የሚሆነው ይወድማል ተብሎ እንደሚጠበቅ የግብርና ሚኒስቴር ሪፖርት ያመለክታል። ከሳምንት በፊት ያንበጣ ወረርሽኝ እንደተቆጣጠረች ይፋ ያደረገችው ፓኪስታን ለአንድ ዓመት ገደማ በዘለቀው ያንበጣ ወረርሽኝ በአመቱ ከምትጠብቀው የህል ምርት በ20 ሚሊዮን ኩንታል ያነሰ ስንዴ ማምረቷን አስታውቃ ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኳል ከድሬዳዋ። በሌላ በኩል በምስራቃዊ የአማራ አካባቢዎች በተከሰተው የበረሃ አንበጣ መንጋ ጉዳት የደረሰባቸውን አርሶ አደሮች ለማቋቋም እንደሚሰራ ግብርና ሚኒስቴር ገለጸ። ሚኒስተር ዴታ ወንዳለ ሀብታሙ ከአሜሪካ ድምጽ ጋር በነበራቸው ቆይታ እንደገለጹት ከትግራይ ክልል የመረጃ አቅርቦት እጥረት ቢኖርም በአካባቢው የተከሰተውን የአንበጣ መንጋ የመከላከል ተግባር ይከናወናል ብለዋል። መስፍን አራጌ ከወሎ ተከታዩን ዘገባ ያሰማናል። እስካሁን ባለው መረጃ በሰሜንና ደቡብ ወሎ በኦሮሞ ብሔረሰብና ሰሜን ሸዋ ዞኖች አንድ መቶ ሰላሳ ስድስት ቀበሌዎች ላይ የበረሃ አንበጣው ተከስቷል። ከ87 ሺህ ሄክታር በሚልቅ ማሳ ላይ የሰብል ጉዳትም ደርሷል። ምህርን የኑሮ መሰረት ላደረገ አርሶ አደር የሚሆን ለሸምቶ ነዋሪው ከተሜ ጉዳቱ አሳሳቢ ነው። በተለይ ለክፉ ቀን የሚሉት ጥሪት ካልቋጠሩት አርሶ አደሮች ምን አብልተን ምን በልተን እንኖራለን የሚለው ጥያቄ ተደጋግሞ ይሰማል። ትንሽ ፍሬ የለም። ሙቶ አላገሩ ሀያ አምስት ሰላሳም የሚያመርት አለ፣ እስታ ስርም የሚያመርት አለ። እንደ ግብርናው እንደ ከስቦ ያገኛል። አገራችን የምርት አገር ነበር። ናኪን ጊዜ ዋበላሽ ይደረግ እኛ በቆርቆሮና በሀይላንድ ነገር እያንካካል ብንለው ብንለው እምቢ አለ። ጢስ በማጢስ ጢሱንም በቃ እንትም ዲለው አልቻለም። ዝም ብሎ እየሄደበት እምቢ አለ። እጃችን አንስተን አሁን ወደ ቤት መግባታችን ነው። በቃ ጨርሰናል። ሚኒስትር ዴታው እንዳለ ሀብታሙ የጉዳቱን ሰለባዎች የማገዝም ሆነ የማቋቋም ተግባር ይከናወናል ብለዋል። እንግዲህ በተለይ ቆላማ አካባቢዎች እንደመሆናቸው መጠን መጀመሪያ እሸት ይበሉና ከእሸት ነው እንደገና እየደረሰላቸው እህላቸው የሚሄደው እሸት ላይ ይሄ ችግር ገጠማቸው ማለት በቀጣይ የሚገኝ ጥሬ ነገር ስለማይኖር በፍጥነት መንግስት መፍትሄ ማስቀመጥ ይኖሩበታል በተለይ የዕለት እርዳታ የሚጠይቁበት ሁኔታ ነው። በተለይ እንደ ሰሜን ወሎ ሐብሩ እንደ ወርቄ ራይ አካባቢ ይሄ ጥያቄ አለ። በትዩ ደቡብ ወሎ ወረባቦና በተወሰነ ደረጃ አርጎባ እንደዚሁ ኦሮሚያ ላይ ባቴ አካባቢና ጅሌ ጥሙጋ አርጡማ ፉርሲ ሰሜን ሸዋ ላይ በአሁኑ ሰዓት እና አሳግርት ሸዋሮቢት አካባቢና እንዲሁም ቀወት አገረ ማርያምና አንኮበራ አካባቢ እነዚህ ችግሮች የተከስተዋልና በእነዚህ አካባቢዎች የዕለት እርዳታ የማቅረብ ምክንያቱም አሁን ቆላማው የሚለትል ይሸት እየበላ ነው ይሸጋግር የነበረ በእሸት በምን መሸጋገሪያ አርሶ አደሮች ያደርጉት የነበረውን ሁኔታ ስለተቋረጠ ተመረጠ በአስቸኳይ ይሄ ነገር ምላሽ መሰጠት ይኖርበታል ከዛ ባለፈ ግን እነዚህ አካባቢ አርሶ አደሮች የሚቋቋሙት ግን በዘላቂ የመስኖ ልማት መሆን መቻል አለበት እንግዲህ ይህንን የክልል መንግስትም የፌዴራል መንግስትም ተባብረው መፍትሄ መሰጠት አለበት የሚል ስትራቴጂካዊ እይታ ነው በኛ በኩል ያለ አንዳንዶች ለችግሩ መባባስ መንግስትን ተጠያቂ ያደርጋሉ የመከላከል ስራው ዘግይቷል በማለት ሚኒስትር ዴኤታው ግን እንዳንበጣው ብዛት ቅድመ መከላከሉ ባይጠናከር ኖሮ አሁን ከደረሰው በላይ ጉዳት ሊደርስ ይችል ነበር ባይ ናቸው እዚህ አካባቢ ይሄ ርብርብ ባይደረግ ኖሮ በአሁኑ በአሁኑ ሰዓት ወደ ደጋማው አካባቢ ወደ ምዕራብ የወሎ ክፍል ወደ ቦርና ወደ ሳይንት ወደ ጃማ ወደ ወረኢሉ ላይሄድ ዋስትና አልነበረው ምዕራብ አማራ ጎጃም ጎንደር ላይሄድ ምንም ዋስትና የለውም ምክንያቱም በሰዓት ያው ስንት ኪሎ ሜትር እንደሚሄድ ይታወቃል እንግዲህ በአማራ ክልል ከ3600 ቀበሌዎች አሁን ችግሩ የተከሰተው 136 ቀበሌዎች ላይ በመድረሱ ልናቃልለው የምንችል አይደለም። ምክንያቱም ነገ ጧት መከላከል ካልሰራንበት ወደ ሁሉም ቀበሌዎች ወደ ሁሉም ወረዳዎች ወደ ሁሉም ዞኖች ሊሄድ የሚችልበት እድል አለ። ከስድስት ወራት በፊት አፋር ክልል ላይ የመከላከል ስራዎች ቢሰሩም ከአንበጣው መንጋ ስፋት በተጨማሪ ከየመን ከሰሜን ሶማሊያና ከምዕራብ ህንድ አካባቢዎች አምስተኛ ደረጃ ላይ የደረሰ መብረር የሚችል የበረሃ አንበጣ መንጋ ወደ ኢትዮጵያ መግባቱ የመከላከል ስራውን ውስብስብና ፈታኝ አድርጎ አድርጎታል ብለዋል። ለተባይ መከላከል ና ለርጭት የሚውል የአውሮፕላን አቅርቦት ኢትዮጵያ ውስጥ አለመኖሩ ና ካላቸውም ሀገራት ለማስመጣት የተደረገው ጥረት ጊዜ መውሰዱ እንደ ችግር እየተገመገመ ነው ብለዋል። ለጸረ ተባይ መርጫ ያው በሰውጅ እጅ ያለ ነገር ስለሆነ በፍጥነት ግን ወደኛ አላኩልንም ነበር። ይሄ ዘግየት ቢልም አሁን ባለው ሁኔታ ትላንትና አንዷ ገብታለች። ምስራቅ ሐረርጌም ያው እና የሶማሌ ክልል የአውሮፕላን አቅርቦት ስላልነበረ አንድ ወደዛ ልከናል። አሁን ከነገ ጀምሮ ደግሞ ኮምቦልቻም፣ እንደዚሁ ደግሞ በትይዩ አፋር ክልል የሚገባ አውሮፕላን አለን እነዚህ አውሮፕላኖች ሲገቡ ኤፍሽንሲያችን በጣም ይጨምራል። ሁለት ኬሚካል የሚረጩ አውሮፕላኖች ምስራቅ ሐረርጌና ደቡብ ወሎ ውስጥ መከስከሳቸውን አንዱ ደግሞ በብልሽት መቆሙን የአሜሪካ ድምጽ ሬዲዮ በቅርቡ መዘገቡ ይታወሳል። ጉዳቱ እስኪከሰት ድረስ አንድ አውሮፕላን በቀን እስከ አራት ሺ ሄክታር ይረጭ ነበር ተብሏል። ሚኒስትር መስሪያ ቤቱና በተዋረድ የሚገኙ የግብርና ተቋማት አድርገናል በሚሉት የመከላከል ስራ የሚሆን በተፈጥሯዊ የነፋስ እንቅስቃሴ በአንዳንድ አካባቢዎች የመጣው የአንበጣ መንጋ ወደ አፋር እየተመለሰ መሆኑን አርሶ አደሮች ይጠቁማል። የአንበጣ መንጋው ወደ ትግራይ ክልል በመሸጋገርም በሰብል ላይ ጉዳት እያደረሰ መሆኑን ከስፍራው የሚወጡ መረጃዎች ይጠቁማሉ። በፌዴራል መንግስትና በክልሉ መካከል የተፈጠሩ አለመግባባት ግብርና ሚኒስቴርን ወደ ትግራይ ገብቶ የመከላከል እርምጃ ከመውሰድ አያግደውም የሚሉት ሚኒስትር ዴታው ስለ መንጋው ስፋትና ተጨባጭ እውነታ ግን በቂ መረጃ መስሪያ ቤታቸው ከክልሉ እያገኘ እንዳልሆነ ጠቁመዋል። የአርሶ አደር ጥቅም ባለበት ሁሉ ግብርና ሚኒስቴር ገብቶ ይሰራል። ምንም የሚከለክለንም የሚያግደንም ነገር የለም። አሁን ባለውም ሁኔታ የአውሮፕላኖቹ እጥረት ከመግጠሙ ውጪ አውሮፕላን ርጭትም ጭምር እስካሁን ኦፊሻል ሪፖርት ያው ከዛ አካባቢ አልመጣልንም። ኦፊሻል ሪፖርት እንደመጣልንም ብቻ ብለን አንተው አሳሳም ጭምር አድርገን መፍትሄ መስጠት ይኖርብናል። ምክንያቱም የአማራ አርሶ አደር ከትግራይ አርሶ አደር፣ የኦሮሞ አርሶ አደር ከሶማሊያ አርሶ አደር ምንም አይነት ልዩነት የለም። የኢትዮጵያ አርሶ አደሮች አንድ ነው፣ ስነልቦናቸው አንድ ነው። የመጠቀም የማልማት ልጆቻቸውን የማስተማር ልጆቻቸውን የማሳደግ ሰብላቸውን የመጠበቅ የመንከባከብ የማደግ ነው እንጂ ከዛ የተለየ የፖለቲከኛውን አጀንዳ ምናምን ያን ያህል የሚሸከሙ አይደሉም። እና ግብርና ሚኒስቴር እስካሁንም ከትግራይ ክልል ጋር እኮ ማለት ስራዎች ይሰራሉ። ከሶስት ሺህ በላይ ባለሙያዎችና አንድ መቶ ሀያ የሚደርሱ ተሽከርካሪዎች በአፋርና በምስራቃዊ የአማራ አካባቢዎች በበረሃ አንበጣ መከላከል ስራ ላይ መሰማራታቸው ተገልጿል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ከዚሁ የአንበጣም መንጋ ዜና ሳንወጣ በትግራይ ክልል የአንበጣ መንጋ ወረርሽኝ በአራት ዞኖችና በአስራሰባት ወረዳዎች ተስፋፍተዋል። የክልሉ የግብርናና ገጠር ልማት ቢሮ እንደገለጸው የአንበጣን መንጋውን ለመከላከል ሰፊ ጥረት እየተደረገ ቢሆንም በአዝዕርት ላይ ጉዳት አድርሷል ብሏል። የክልሉ መንግስት ለፌዴራል መንግስት ስለ አንበጣ ሁኔታ መረጃ አይልክም ብሎ የግብርና ሚኒስቴር ስላነሳው ክስ ከቢሮ ጠይቀን በየጊዜው በተለይ የአውሮፕላን ርጭት በሚያስፈልጋቸው ቦታዎች ላይ መረጃ ቢላክም የፌዴራል መንግስት ግን ትግራይን ለይቶ ሌላ አካባቢ ርጭቱን እንደሚያካሄድ ተናግረዋል። ሙልጌታ ጽሀ ስርስራለው በትግራይ ደቡባዊ ዞን ሶስት ወረዳዎች ከነሐሴ 11 2012 ጀምሮ የታየው የአንበጣ መንጋ አሁን ወደ ክልሉ አራት ዞኖች መስፋፋቱ በክልሉ የግብርናና ገጠር ልማት ቢሮ የህዝብ ግንኙነት ዳይሬክተር አቶ ሚካኤል ምሩጽ ለአሜሪካ ድምፅ ተናግሯል። አቶ ሚካኤል በሰጡት ማብራሪያ በአሁኑ ጊዜ የአንበጣ መንጋ በስፋት እንደሚመጣ ተተንብዮ ስለነበር አስቀድሞ የመከላከል ስራ እየተካሄደ ነበር ያሉ ሲሆን፣ በተለይ ከአፋር ክልል ጋር በሚያዋስኑ ወረዳዎች ከሁለቱም ክልሎች ባለሙያዎች ተውጣተው የአንበጣ መንጋው ፈለፈል በሚችልበት አካባቢዎች በመለየት አስቀድሞ የኬሚካል ርጭት ስራ ተከናውነዋል ብለዋል ሆኖም ክልሉ ወረዳዎች ተስፋፍቷል በማለት ገልጸዋል በአሁኑ ሰዓት በትግራይ ክልል ያለው የአንበጣ መንጋ ወረርሽኝ በአራት ዞኖች 17 ወረዳዎች ሽፋን ያለው ሆኖ በአጠቃላይ በመሬት ስናየው ደግሞ ከ32000 ሄክታር በላይ ሽፋን ያለው የአንበጣ መንጋ ነው ያለው ይህ የአንበጣ መንጋ በሰፊ የህዝብ እንቅስቃሴ የባለሙያዎች የአመራሮች እና የተለያዩ ባለድርሻ አካላት አስተባብረን እየሰራን ነው ያለ ነው። በቀን የማባረር ስራ ሰብል ላይ እንዳያርፍ ሰብል ላይ ጉዳት እንዳያደርስ እየተደረገ ነው። ከማታ ጀምሮ ግን ብራት ያበሩ ሳይቀር እስከ ንጋት ፀሐይ እስኪወጣ ድረስ ያለው ሰዓታት የኬሚካል ርጭት እየተካሄድ ነው ያለ ማለት ነው። በተለይ ባለፉት አምስት ቀናት የአንበጣ መንጋው ከዘጠና ሺህ በላይ የክልሉ ነዋሪዎች በመዝመት አዝርዕት ላይ እንዳያርፍ የመከላከል ስራ ተከናውነዋል ብለዋል። ሆኖም ግን አዝርዕት ላይ ጥቃት እየደረሰ ነው ብለዋል። አቶ ሚካኤልም ያለው የአንበጣ መንጋ እየገባ ያለው በጣም ሀይለኛ ህብረተሰቡ በነጢስ ወጥቶ እያገዘ ያለም ከህብረተሰቡ ጉልበት በላይ ሆኖ አድካሚ የሚሆኑበት ሁኔታ አለ። ምክንያቱም ትላልቅ የሚባሉ መንጋዎች ናቸው የሚገቡ ያሉት ህዝቡ ደከመኝ ሰለቸኝ ሳይል ቀን ትሌሊት እዛው አካባቢ እየሰራ ወጣቱም በየፊናው እየወጣ ወደ ማሳ የመከላከል ስራ እየሰራ ስለሆነ ጉዳት የማድረስ አቅሙ በጣም ሲግኒፊካንት የሚባል አይደለም ሶፋር ግን ጉዳት እየደረሰ ነው። ምክንያቱም በተለያዩ ሰብሎች፣ በማሸላ በስንዴ በሚያርፍበት ሰዓት ማንሳት አይቀርም። በተለይ ደግሞ አሁን እየገባ ያለው አንበጣ እድገት ደረጃው ራሱ ማለት ነው ፒንክ ከለር ነው ያለው በጣም መብላት የሚችልበት አቅም እድሜ ነው ያለው፣ እና ስለዚህ ባረፈበት እያነሳ ነው ያለው ከባማሱም ከሰብሉም የሚያነሳበት ሁኔታ አለ። ነገር ግን ይህን ያክል ሄክታር ወድመዋል ለማለት ግን የባለሙያዎች ማረጋገጫ ስለሚያስፈልግ አሁን ደግሞ አብዛኛው ባለሙያችንና አመራራችን የመከላከል ስራ የሰራ ስለሆነ ኮንፊርም ስደረግ ጊዜ ግን መግለጫ እንሰጥበታለን። በአሁኑ ጊዜ በክልሉ መንግስትና በፌዴራል መንግስት ባለው የፖለቲካ አለመስማማት በአንበጣ መንጋ መከላከል ስራ እያደረሰው ስላለ ተጽዕኖ ለአቶ ሚካኤል ጠይቀናል። የፌዴራል መንግስት ቀደም ብሎ የኬሚካል እንዲሁም የመከላከያ ልብሶች ድጋፍ አድርጎልን ነበር ብለዋል። ከቅርብ ጊዜ ወዲህ ግን ድጋፉ ተቋርጧል፣ እኛም እነሱ ሳንጠብቅ እየተከላከልነን በማለት ገልጸዋል። የክልሉ መንግስት ለፌዴራል መንግስት ስላንበጣው ሁኔታ መረጃ አይልክም ብሎ የግብርና ሚኒስትር ስላነሳው ክስ በየጊዜው በተለይ በአውሮፕላን የኬሚካል ርጭት ስለሚያስፈልጋቸው ቦታዎች መረጃ እንልካለን። የፌዴራል መንግስት ግን ትግራይ ለይቶ ሌላ አካባቢ ነው ኬሚካል ርጭት የሚያካሂደው በማለት ምላሽ ሰጥተዋል። አሁን አንበጣ በሁሉም ቦታ አለና የትም ቦታ ሄደን አውሮፕላን እንረጫለን የሚል ነገር ሳይንስም የለም። ነገር ግን የባለሙያዎች ሪኮመንዴሽን ወይም ደግሞ ዲማንድ ሲኖር የምስራቅ አፍሪካ የበረሃ አንበጣ መከላከል ድርጅት የሚባል እንደ ሀገር አለ። ከሚኒስትሩ ኦፍ አግሪካልቸር ደግሞ ግንኙነት አለን በዚህ መልኩ ነበር ከአሁን በፊት ስራ የነበረው። በአሁኑ ሰዓት ግን የኛ ሲኒር ባለሙያዎች በአየር ርጭት ሊካሄድበት አመቺ ነው የተባለ ቦታ ሁለቴ ሶስቴ ሪፖርት ተደርጓል ወደ ላይ። ነገር ግን ትግራይን በፖለቲካ በፖለቲካና በኢኮኖሚ የማዳከም አጀንዳ አድርገው እየቆጠሩ ስለሆነ ትግራይን ለይተው ወይ ደግሞ ነጥሎ የሌላውን አካባቢ ብቻ የመሸፈን ሁኔታ ነው የሚታየው። በምሳሌ ለማስረዳት ባለፈው የአላማጣ አካባቢ የኛ ስሪ አካባቢ ማለት ነው የኛ ባለሙያዎችም ኮኦርዲኔሽን ሰጥተው እንዲረጭ ሲጠባበቁ ነበር። በአማራ በኩል የቆቦ ነበር እንደዛ የተጠቆመው ይመስለኛል። እና በዛ ሰዓት የተደረገው ግን ምንድን ነው? የአማራ ቆቦ አካባቢ ረጭተው የእኛ ክልል ትተውት ነው የሄዱት። ይህ አንድ ማሳያ ነው። በትግራይ ክልል የአንበጣ መንጋ ለመከላከል በክልሉ ውስጥ የሚኖሩ ይሁን ከክልሉ ውጭና በውጭ ሀገራት ያሉ የትግራይ ተወላጆች እያደረጉት ያለው አስተዋጽኦ የሚደነቅ ነው በማለትም አቶ ሚካኤል ተናግረዋል። ለአሜሪካ ድምፅ ሙልጌታ ጽበሃም መቀለም